በአዲስ አበባ ዩኒቨርሲቲ በሕግ ትምህርት ክፍል እስከ ቅርብ ጊዜ ድረስ የሕግ መምህር የነበረችው ወጣት ብሌን ሳህሉ ተማሪዎቿን ሰብስባ ከቃል ባለፈ ተማሪዎችን በተግባር እንርዳ በሚል የሴት ልጆችን ጥቃት ለመከላከል እና የወጣት ተማሪዎችን አስተሳሰብ ለመለወጥ የተቋቋመ ንቅናቄ ነው፣ ዘ የሎ ሙቭመንት ወይም የቢጫው ንቅናቄ። ካለፈው አምስት ዓመት ጀምሮ ደግሞ በየዓመቱ የሚከበረውን ቫላንታይንስ ዴ ወይም የፍቅረኞች ቀን በልገሳ የተገኘን እቅፍ ዘርፍ የስጦታ አበባ በመሸጥ የሚገኘውን ገቢ በአዲስ አበባ ዩኒቨርሲቲ ገብተው የመማር እድል አግኝተው ነገር ግን በችግር ምክንያት ትምህርታቸውን መቀጠል ከሚያቅታቸው በርካታ ተማሪዎች ውስጥ ጥቂቶቹ እንደሚረዱበት ይናገራሉ። ይህ እንቅስቃሴ ሲጀመር የመምህርት ብሌን ተማሪ የነበረችው ሕሊና ብርሃኑ አሁን ትምህርቷን ብትጨርስም እንኳን አብረዋት የጨረሱና ሌሎች ተማሪዎችን አስተባብራ እንቅስቃሴውን አስቀጥላለች። ቀኑን ድጋፍ ለሚያስፈልጋቸው ተማሪዎች እርዳታ በማሰባሰብም ያውሉታል። በአዲስ አበባ ዩኒቨርሲቲ በጣም በርካታ ችግር ያለባቸው ተማሪዎች ስላሉ ባለን አቅም የግድ መርዳት ስላለብን ነው የተሰባሰብ ነው ትላለች። ለምሳሌ ሞዴ ሳሙና የመሳሰሉ ችግሮች ያለባቸው በጣም ሴቶች አሉና ይህንን ደግሞ ተደርጎ በደንብ አድርገው እንደሚፈልጉት አይማሩም። አቋርጠው የሚወጣሉ። በጣም ብዙ ችግሮች አሉ እና ያንን አይተን እንዴት አድርገን ብር አሰብ አስበን ሴቶች መርዳት እንችላለን ብለን አስብን እና ከራሳችን ውጭ የራሳችን በየግላችን ከመረዳው ውጭ ክሬቲቭ የሆነ አይዲያ አስበን ቫለንታይንስ ዴ ተመረጠና ቫለንታይንስ ዴ አዲስ አበባ ውስጥ ይከበራል። ያው ባህልን አይደለም የሚለው ክርክ ውስጥ እንዳለ ሆኖ ይከበራል። እንደ ኢንተርናሽናል ኮሚኒቲ ሀብ ስለሆነ ከተለያዩ ካልቸሮች መጡ ሰዎች እዚህ ስላሉ ይከበራልና ያንን ተጠቅመን ለምን ለሰዎች አበባ እያደረስን ውጭም ደግሞ አበባ እየሸጥን ካርዶች ደግሞ ኢትዮጵያ የሆኑ ካርዶችን የማምሩ ሰርተን እየሸጥን ለምን ብር እናሰባሰብን ብለን ሁለት ሺ አስራ ሶስት ላይ የመጀመሪያው የቫለንታይን ስቴት ፈንድ ሬዘራችን እናዘጋጀን። አሁን የምናዘጋጀው አምስተኛ ዓመታችን አክቹዋሊ ይህን ነገር ስናዘጋጅ ሁለት ሺ አስራ ሶስት ላይ አራት ሺህ ብር ነበር ያገኘነው። እዛው ጊቢ ውስጥ ነው የሸጥነው አዲስ ዩኒቨርሲቲ ውስጥ። ከዛ አርባ ሁለት ሺህ ብር ያገኘን፣ ከዛ መቶ ሰባት ሺህ ብር ያገኘን፣ ከዛ አሁን አምና መቶ ስልሳ ስምንት ሺ ብር ያገኝተን። ሰማንያ አራት ተማሪዎች እንረዳበታለን አዲስ ዩኒቨርሲቲ ውስጥ አሁን ደግሞ በዚህ ዓመት ሁለት መቶ ሺህ ብርና ከዛ በላይም ከቻልን እናገኛለን ብለን ነው የምናስበው። የንቅናቄው አባላት ከአበባ አምራች ኩባንያዎች በእርዳታ ያገኙትን አበባ አሰማምረው ሰዎች እንዲሰጥላቸው ለሚፈልጉት ሰው ያደርሳሉ። ከዛ በሚገኘው ገቢም በሁለት ሺህ የኢትዮጵያ ብር አንዲት ሴት ተማሪ ለአንድ ዓመት ይረዱበታል። የንቅናቄው መስራች ብሌን ሳህሉ ከዚህ በፊት ለአሜሪካ ድምፅ ስለ ተማሪዎቿ ችግር ስታስረዳ ችግራቸው ስር የሰደደ ተጽዕኖ ያሳርፍባቸዋል ብላ ነበር። የአዲስ አበባ ዩኒቨርሲቲ እንግዲህ እንደምታውቂው በጣም በብዙ ሺዎች የሚቆጠሩ ተማሪዎች አሉበት። የተለያዩ ግቢ ውስጥ በተለ ግቢ እኛ የምናውቀው ዶርም ውስጥ እንኳን እኔም ተማሪ በነበርኩበት ሰዓት ብዙ ተማሪዎች አሉ። በብዙ ጥረት በብዙ ልፋት ዩኒቨርሲቲ ይገቡና ግን ቤተሰቦቻቸው ምንም ሊያደርጉላቸው ስለማይችሉ አንድ ሲኒ ሻይ መጠጫ እንኳን የኪስ ገንዘብ የሌላቸው አንዳንድ ጊዜ ሳሙና ለመግዛት እንኳን የሚቸገሩ ተማሪዎች ነበሩ እና ጥሩ ጓደኛ ከሌላቸው የሆነ ሰው አይቶ አስተውሎ ክፍተቱን የሚሞላ ሰው ከሌላቸው በጣም ብዙ ችግር ውስጥ የሚገቡ ተማሪዎችም ነበሩ። እስከምን ድረስ ይሄዳል መሰለሽ? አንዳንድ ሴት ተማሪዎች በየወሲብ ንግድ እስከ መሰማራት ድረስ ይሄዳሉ። ያኔ ደግሞ ይህም ችግር ሆኖ በተማሪነታችን ወቅት ራሱ አንዳንድ ሴት ተማሪዎች ያንን ችግር ለመፍታት ራሱ ጥረት እናደርግ ነበረ። ያንን ያህል ጥልቀት ያለው ችግር እንዳለ ራሱ አይታወቅም። አንዳንድ የግቢውን ስታዩ ማንም ሰው አይገምትም። ለአንዱ ትልቁ ሴቶች ተማሪዎች የሚጎድላቸው ነገር ምንድን ነው? በየወሩ የወር አበባ ቀበያ ወይም ደግሞ የሳኒታሪ ፓድ የምንለው ሞዴስ መግዛት አለመቻል ነው። በዚህ ምክንያት እንደምታጩው የሰብሳሃራን አፍሪካ በተለይ በአፍሪካ በጠቅላላው ችግር ነው። ግን በሰብሳሃራን አፍሪካ ውስጥ ሴት ተማሪዎች ከታችኛው የትምህርት ክፍል ጀምሮ ዋናው ከትምህርት የሚቀሩበት ምክንያት ይሄ ነው፣ ሞዴስ አለመኖር ነው። ይሄ ተጠራቅሞ ከአመቱ ላይ የሚቀንስባቸው የትምህርት ጊዜ በጣም ብዙ እንደሆነ አሁን ታውቆ፣ እኛም አንዱ ዓላማችን እነዚህ ይህንን ነገር ለማቅለል ነው። ቢያንስ እንኳን ይሄ ምክንያት እንዳይሆን። ሌላ ብዙ ችግር ምክንያት ሊሆን ይችላል ትምህርት በደንብ ላለመከታተል። ለብዙ ተማሪዎች ህይወት ቀላል አይደለም። ግን ቢያንስ ይችን እንኳን መፍታት ለመሞከር ይገባናል ብለን ነበር የተነሳ ነው። በቢጫው እንቅስቃሴ ውስጥ አበባውን ሸጠውና ገንዘብ አሰባስበው እስካሁን አንድ መቶ ሰላሳ ተማሪዎችን መርዳታቸውን የዘንድሮ አመት አስተባባሪ ህሊና ብርሃኑ ትናገራለች። ይህ የሆነው በአቅም ማነስ እንጂ እርዳታው እንዲሰጣቸው የሚያመለክቱ ተማሪዎች በርካታ ናቸው ትላለች። ብሩ የሚፈልጉ ግን ዘንድሮ ኦፊስ የሚመጡ ከአምስት መቶ ተማሪዎች በላይ ያሉና በየ አመቱ ብዙ ተማሪዎች እንመልሳለን። የራሳችን የሆነ ስታንዳርድ አለን። በምን መልኩ ሰውን እንመጣለን የሚለውን በትምህርት ብቻ ብዙ ስኮላርሽፖች ትምህርትን ፎከስ ያደርጋሉ። እኛ ግን ከትምህርት ውጭ ግቢ ውስጥ ባለው እንቅስቃሴ ኤክስትራ ከሪኩላር አክቲቪቲስ በሚባሉት በደንብ እንለያለን። ከዛ ውጭ ነው ችግር ያለበት ተማሪ ነው። ግን የምንመልሰው ይበልጣል ከምንመጣው ማለት ነው። በአመት ዘንድሮ ፊስ ከሰባ መቶ ተማሪ በላይ ይመጣበታል። በእኛም ስኮላርሽፕ አንድ ስንመዘገብ ብዙ መደግባል ና አምስት መቶ ሶስት መቶ ሰማሪ ከዛ ጣርተን ነው። የዛሬ አመት የነበረው የሰዎች ተሳትፎ በርከት ያለ እንደነበር ና አበባውን እያዘዙ ገንዘብ የከፈሉ ሰዎች ቁጥር ከፍ ያለ እንደነበር የምትናገረ ሆሊና የዘንድሮ ቀዝቀዝ ያለ ነበር ትላለች። ቢያንስ በዚህ አመት ለመርዳት ያቀዱትን ሴት ተማሪዎች መርዳት እንዲችሉ የገቢ ማሰባሰቡን በድረ ገጽ ላይ ለአንድ ሳምንት እንደሚያራዝሙ ትናገራለች። የቫለንታይን ስቴ ቢያል ግን የፈንድ ሬዘራችን ማንኛውም ፈንዱን መስጠት የፈለገ ሰው አንደኛ በፌስቡክ ፔጃችን ሌሎ ሙቭመንት ኤ ኤ ዩ በሚለው ገብቶ የሚፈልገውን ብር ዶኔሽን እንዴት መስጠት እንዳለበት ምናገር እንችላለን። ሁለተኛ ኢንዲጎጎ ፔጅ አለ። ለማንኛውም ውጭ ላሉትም አገር ውስጥም ላሉት ሰዎች ኢንዲጎጎ ፔጃችን ላይ በመጓዝ ዶኔት ማድረግ ይችላሉ። ሲቀጥል ደግሞ ቀጥታ ዶኔሽን ከፈለጉ አዲሳ ዩኒቨርሲቲ ጀንደር ኦፊስ ወይም ደግሞ ስራ ፆታ ቢሮ በመምጣት በአካል መገኘት መስጠት ይችላሉ። ከምንም በላይ ግን በፌስቡክ ላይ ኮንታክት ቢያደርጉን እኛን ማግኘት ይችላሉ። በእኛ ፈንድ ስር ብዙ ተማሪዎችን ማስተማር ይችላሉ። ሁለት ሺህ ብር አንድ ተማሪ አንድ አመት አስተምራለች እና ብዙ አይደለም፣ ግን ለእነሱ ትልቅ ለውጥ ነው እና ይህንን መስጠት የሚችል ሰው ካለ እናበረታታለን። ከዚህም ካለቀም በኋላ እንቀበላለን። ይህን ሳምንት ሙሉ ይህንን ስንሰራ ነው የምንሆነው። ያው አባባን ስጥም ብሮች ግን ከተገኙ እንቀበላለን። ስሞቹንም የሚሰጡንም ሰዎች ይጎግናይት እናደርጋለን። በአዲስ አበባ ዩኒቨርሲቲ በዲግሪ መርሃ ግብር ከሚማሩትና ና ችግር ካለባቸው ተማሪዎች ውጪ አንዳንዴ ደግሞ ለሁለተኛ ዲግሪያቸው ና ለዶክትሬት ዲግሪያቸው ሲማሩ ችግር የሚያጋጥማቸው ተማሪዎች እንዳሉ ህሊና ገልጻልናለች። ከነዚህ መካከል አንዷ ተማሪ ድርቧ ደበበ ትባላለች። በአዲስ አበባ ዩኒቨርሲቲ በአማርኛ ስነ ጽሁፍና ፎክሎር ትምህርት ክፍል የአምስተኛ ዓመት የዶክትሬት ዲግሪ ተማሪ ናት። ድርቧ እዚህ ለመድረስ ከፍተኛ ውጣ ውረድ ማለፏን ትናገራለች። የአንደኛና የሁለተኛ ደረጃ ትምህርቷን በወላይታ ካጠናቀቀች በኋላ የሹራብ ስራ እየሰራችና ና ተማሪዎቹን እያስጠናች አዲስ አበባ መታ ኮተቤ መምህራን ኮሌጅ በማታው ፕሮግራም በዲፕሎማ መርሃ ግብር እንደተመረቀች ትናገራለች። መጀመሪያ ደረጃ በጣም የሚገርምሽ ነገር በወቅቱ እኔ ያመጣሁት ውጤት በዲፕሎማ ፕሮግራም የሚያስገባ አልነበረም። ስለዚህ ከጓደኞቼ ወደኋላ ቀርቼ ነበረ። አስራ ሁለት የጨረስኩት ወደ ዘመና አካባቢ ነው። የቲቲአይ ፕሮግራም እንድወዳደር አንዲት መምህሬ ወደ ቤት ትመጣና እቺ ልጅ ጎበዝ ተማሪ ናትና ቤት እንዳታስቀሯት፣ ቲቲአይ ትወዳደርና አስተማሪም ቢሆን ትሆናለች፣ ወደፊት ትማራለች፣ ወስዳቸው አስመዝግቧት ትላቸዋለች ለቤተሰቦቼ። እነሱም ወስደው ያስመዘግቡኛል። በጣም የሚገርመው ነገር የቲቲአይ ላይ ወደቅኩኝ፣ ማለፍ አልቻልኩ። ከዛ በኋላ ነው ጓደኞቼ ናቸው አዋሳ ላይ ደግሞ እንዲ የቀን ገቡ የኔ ጓደኞች ያለኝን ያቃሉ ችሎታ ያውቃሉ ኤክስቴንሽን ፕሮግራም እንዳለ ነገሩኝ። ድርቧ በዚህ ጥረት ትምህርቷን በዲፕሎማ ካጠናቀቀች በኋላም ወደ ገጠር ትምህርት ቤቶች ሄዳ ለሁለት ዓመት አስተምራለች። ከዛም የቋጠረቻትን ይዛ በመጀመሪያ ዲግሪ ተመረቀች። አሁንም ተመለሰችና ለማስተርስ ትምህርት የሚሆናትን ቋጥራ ሁለተኛ ዲግሪዋን አጠናቀቀች። በዚህ ሁሉ ጉዞዋ ውስጥ ስራ ለማግኘት የነበረባትን ውጣ ውረድ፣ ያላትን ገንዘብ ለትምህርቷ ስታጠራቅም ያሳለፈቻቸውን ችግሮች ስትተርካቸው ሁሉም የጥንካሬዎቿ ማሳያዎች ናቸው። አዲስ አበባ ዩኒቨርሲቲ ገብታ የዶክትሬት ዲግሪዋን ከጀመረች በኋላ ሽሮሜዳ እየተባለ በሚጠራው አካባቢ አነስተኛ ቤት ተከራይታ ልጆች እያስጠናች እዚህ መድረሷን ትናገራለች። የዛሬ ሁለት ዓመት ችግሯን የተረዱ የቢጫው ንቅናቄ አባላት ስምንት ሺህ የኢትዮጵያ ብር ረድተዋት እንደነበረም ትገልጻለች። አሁን ግን ፈታኝ ጊዜ ላይ እንደሆነችም ትናገራለች። ትምህርቷን አጠናቃ ለጥናት ስራዋ መስክ የምትወጣበት ጊዜ ላይ ደርሳለች። ለመስክ መውጣት ስላለባት ማስጠና ታቁማለች። ቀድሞ ታስተምርበት የነበረው ትምህርት ቤት የቀን እየተማረች በመሆኑና ለጥናት ስራዋ ከከተማ መውጣት ስላለባት እንደነገረችን ስራ አስቁመዋታል። በአሁን ሰዓት መሰረታዊ ችግሬ ጥቂት ነው፣ እሱ ቢሟላልኝ የቀረኝን ትምህርት አጠናቀቅ ነበር ትላለች። መሰረታዊ ችግሬ አንደኛ ግብአት፣ ሁለተኛ የትምህርት ክፍያ። በዋናነት ግብአት ሲባል ኢቨን ኮምፒውተር እንኳን የለኝም እዛ ላይብረሪ ውስጥ ወረፋ ጠብቄ እዛው ጽፊ እዛው ኤዲት አድርጊ እዛው ዳውንሎድ አድርጊ። አንዳንዶቹ ላብራስ ቤተ መጽሐፍት ደግሞ አይፈቅዱም እዛው ላይ መጽሐፍ ተጠቅመሽ ኢንተርኔት መውጣት እንጂ ኮምፒውተር ላይ መጽሐፍ አይፈቀድም። ከዛ ውጪ ደግሞ ኮምፒውተር ቤት ለማጻፍ ስትሄጂ ራሱ ወረፋው በጣም ከፍተኛ ነው የሆነው፣ ተማሪ ስለሚበዛ እና አሁን ሪሰርች ላይ ነው ያለሁት። ትልቁ ትልቁ ማነቆና ችግር አሁን የትምህርት ክፍያ ያለብኝ። አሁን የካሴት ላይ ስንት ብር ነው የምትከፊው? አሁን አስራ አምስት ሺ ያስፈልጋል ነው ያሉኝ እና በተርም ሰባት ሺ አምስት መቶ ሰባት ሺ አምስት መቶ እስካሁን እየከፈልሽ ነው የተባለው? እስካሁን አዎ። አሁን ግን በዚህኛው አመት አልከፈልኩም። ምክንያቱም አልቻልኩም አልኳቸው። ስራ ተጽፈ ሄድኩኝ። ሌሎች ሰዎች እየተባለ ሲፈለግ ሲፈለግ እስቲል ነው ማግኘት አልቻልም የሚገርምሽ ነገር። እና ዘንድሮ ማመረቅ እራሱ ይችል ነበረ። እነዚህ ችግሮች ግን ወደኋላ ኋላ እየጎተቱኝ ነው። ከዚህ በተጨማሪ ደግሞ መስክ ነው መረጃ መሰበሰበው ሲዳማ ብሄረሰብ ላይ ክፍለ ሀገር መሄድ መቻል አለ። ነገር ግን ምንም አይነት ገቢ ስለሌለኝ ከሞዴስ ጀምሮ ከምግብ ኢቨን ለሻይ ቡና መወጣ ሰው አይደለሁም። በቃ ከሱ ልንጋር ለሻይ ቡና ሌሎች ሲወጡ እኔም መወጣ ሰው አይደለሁም። ሞዴስ ላልሹ ኢቨን እነሱ ሰጥቶኝ ያለሁ የተወሰነ አንድ ወቅት ላይ አግኝተናል፣ እርዳታ ብለው ሰጥቶኝ ተቀብያለሁ፣ ምክንያቱም ስለሚያስፈልግ ዘገባ የቀራትን ትምህርት ለማጠናቀቅ የሚረዳትን ገንዘብ በእርዳታ ለማግኘት በርካታ ጥረቶች ማድረጓን ትናገራለች። እዚህ ጋር እንዴት ነው የሚደግፍ አንድ ተቋም ጠፈው ያላንኳኳሙም እንዳለን ያልሄድኩበት ተቋም የለም። ያላንኳኳሙት ቢሮ የለም። ከሚኒስቴር መስሪያ ቤት ጀምሮ እስከ ዩኒቨርሲቲ ፕሬዝዳንት ድረስ በፒኤችዲ ደረጃ እንደዚህ አይነት ሲስተም የለንም ነው የሚሉ ጠይቄያለሁኝ። በአጠቃላይ አሁን ትምህርትሽን ለመጨረስ ምን ያህል ገንዘብ ያስፈልግሻል? ሀምሳ ሺህ ብር ለእኔ በቂ ነው። ለመጠናቀቅ ድርቧ እንዲህ ወደ መገናኛ ብዙኃን የመውጣትና የመናገር አቅም አልነበረኝም። በቢጫዋ እንቅስቃሴ የተሰማሩ ወጣቶች ተስፋ ቆርጬ ላቋረጥ ስል ከሁለት አመት በፊት አገዘውኝ። እዚህ ደርሻለሁ። አሁን ደግሞ እንደ የለፋውበት ትምህርት እንዳይቋረጥ ችግረኝ ሰምቶ የሚያገዘኝ ካለ ባካፍለው ይሻለኝ እንደሆን ብዬ ነው ብላናለች። በቢጫ ንቅናቄ የተሰማሩት የዩኒቨርሲቲ ተማሪዎች በአዲስ አበባ ከተማ በሚገኘው አዲስ አበባ ዩኒቨርሲቲ ውስጥ እንደ ድርቧ የዶክትሬት ዲግሪያቸውን ሊያጠናቅቁ ጥቂት ቀርቷቸው በትንሽ ወጪ ምክንያት የሚደናቀፉትን ጨምሮ በርካታ መሰረታዊ ችግር ያለባቸው ተማሪዎች ይገኛሉ ይሉናል። ዛሬና በዚህ ሳምንት ገቢ መማሰባሰብ ስራ የተጠመዱትም እነዚህን ተማሪዎች ለማገዝ እንደሆነ ተናግረዋል።